የአሜሪካ ድምፅ ነው በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ የሚተላለፍላችሁ ሰኔ 26 2014 ዓ ም ዝግጅታችን ጀመረ። ኢኮኖሚ ብታቸው ወሳኝነታቸው የበለጠ ጉዳት እና ችግር ነው የሚገባው። እና ከለውጡም በኋላ በስ የነበሩት ምግቶችን የመጠቀሚያ የማድረግ ነገር በፖለቲካውም ላይ አሁንም እያየን ነው። ኢትዮጵያ ውስጥ ዘላቂ ሰላምን ለማስገኘት የሴቶች ሚና ምን መሆን አለበት ከሚለው ዘለግ ያለ ውይይታችን የተወሰደ ነው። ተናጋሪዎቹ ደግሞ የኢትዮጵያ ሴቶች ማህበራት ኃላፊ ሆኑ ሳባ ገብረ መድን የተከተሉት ደግሞ ስህን ተፈራ የተባሉት ሴታዊት ከተሰኘው መንግሥታዊ ያልሆነ የመብት ተቋም የመጡት እንግዳችን ናቸው። ሙሉ ውይይቱ በምሽቱ ይደመጣል። በሌላ ጉዳይ ደግሞ ከሰሞኑ ከዚህ ዓለም በሞት የተለየውን እውቁን ከያኒና ደራሲ ሰለሞን ዓለሙን እንዘክራለን። ሁሌ አክስትና ጎቶች እንኳን በስነስርዓት አያቆኝም ነበር። አቢ ዘርጋው ናቸው ከኢትዮጵያ ህዝብ ጋር ያስተዋወቁኝ እና እሳቸውን ካራክተር የጻፈ ነው እኔ ላይ ትልቅ ተጽዕኖዋል። የሰማነው እውቁን የፊልምና የማስታወቂያ ባለሙያ ሰራዊት ፍቅሬን ነው ከሰለሞን ዓለሙ ጋር የተያያዙ ትዝታዎቹን ያካፍልናል። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ሀብታሙ ስዩም ነኝ። ጽዮን ግርማ ዋና አዘጋጃችን ናት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ በመደመጥ ላይ ይገኛሉ። አስቀድመን ዋና ዋና የዓለም ዜናዎችን እናስደምጣችሁ። ች አድማጮች ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በአፍሪካ ቀንድ እየተባባሰ የሄደው አጣዳፊ ረሃብ ከፍተኛ የጤና አደጋ እየደቀነ ነው ሲል የዓለም ጤና ድርጅት አስጠንቅቋል። የጤና ተቋሙ የአፍሪካ ቀንድ የአደጋ ጊዜ ኃላፊ የሆኑት ሶፊ ሜስ እንደተናገሩት በቀጠናው ከፍተኛ ቁጥር ያላቸውን ሰዎች ለሕመምና ሞት እየዳረገ የሚገኘውን ረሃብና የጤና ቀውስ ለማርገብ አስቸኳይ እርምጃ ያስፈልጋል። ሜስ አክለው የዓለም ጤና ድርጅት ለዚህ የሚውል 165 ሚሊዮን ዶላር ከአስቸኳይ ጊዜ ፈንዱ መለቀቁን ጠቁመዋል በአፍሪካ ቀንድ እየተባባሰ በሄደው ድርቅ ምክንያት 20 ሚሊዮን የሚጠጉ ሰዎች ለረሃብ መጋለጣቸውን የዓለም ጤና ድርጅት ያስታወቀ ሲሆን ሰዎች ምግብ እንዲያገኙ ማድረግ ቅድሚያ የሚሰጠው ጉዳይ እንደሆነ እና የጤና አገልግሎትም ችላ ሊባል እንደማይገባ ሜስ ገልጸዋል ሜስ አክለው የንጹህ ውሃ እጥረት ለበሽታዎች መከሰት ዋ ኛ ምክንያት መሆኑን ገልጸው ድርቁ የውሃ ምንጮችን ማድረቁን ሰዎች ምግብ ውሃና፣ ለከብቶቻቸው ምግብ ፍለጋ እንዲሰደዱ ማድረጉን በዚህም ምክንያት የሰዎች የአኗኗር ሁኔታ እያሽቆለቆለ መሄዱን አብራርተዋል። በሱዳን ስልጣን ላይ ያለው ወታደራዊ አገዛዝ እንዲያበቃና የሲቪል መንግስት እንዲመሰረት የሚጠይቁ ተቃዋሚዎች በዋና ከተማዋ ካርቱም ዋና መንገዶችና ከከተማዋ ወጣ ባሉ አካባቢዎች ለአራተኛ ቀን ሰልፍ አካሂደዋል። ሐሙስ ዕለት ከፍተኛ ህዝብ የተሳተፈበትን ሰልፍ የጸጥታ ኃይሎች በጉልበት ለመበተን ሞክረው ዘጠኝ ሰዎች የተገደሉ ሲሆን፣ በጥቅምት ወር በአብደልፈታህ አልቡራን የሚመራው ወታደራዊ ኃይል ስልጣን ከተቆጣጠረ ጊዜ ጀምሮ ለበርካታ ወራት ከተካሄዱ ሰልፎች በርካታ ሰዎች የተገደሉበት ቀን ሆኗል። በቅርቡ በተካሄዱ ሰልፎች ተቃዋሚዎች ሰዎች ጎማዎችን ያቃጠሉና ሸክላ ጡቦችን በመደርደር መንገድ የዘጉ ሲሆን የጸጥታ ኃይሎች ደግሞ ጥይት፣ አስለቃሽ ጋዝ እና ኃይል ያለው የውሃ መድፍ መጠቀማቸውን የተባበሩት መንግስታትና የሕክምና ባለሙያዎች አስታውቀዋል። ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። የመንግስት ግልበጣ በተካሄደባቸው ማሊ፣ ቡርኪና ፋሶና ጊኒ የጠፋውን የፖለቲካ ስምምነት ለመፍታት የሚጥረው የምዕራብ አፍሪካ ኢኮኖሚ ማህበረሰብ ወይም ኢኮዋስ አባል የአፍሪካ መሪዎች ዛሬ ጉባኤ ያካሂደዋል። ኢኮዋስ ባለፈው ወር ባካሄደው ጉባኤ በሶስቱ ሀገራት መንግስታት ላይ የኢኮኖሚና የገንዘብ ማዕቀብ የጣለ ሲሆን ዲሞክራሲያዊ ምርጫ እስኪያካሄዱ ድረስ ከቀጠናው ቡድን አባልነት በጊዜያዊነት ታግደዋል። የማሊ ባለስልጣናት እንደ አውሮፓውያን አቆጣጠር በየካቲት 2024 ምርጫ ለማካሄድ እና በመጋቢት 2023 ደግሞ በህገ መንግስቱ ላይ ህዝበ ውሳኔ ለማካሄድ የሚያስችላቸውን እቅድ በቅርቡ አስታውቀዋል። ዛሬ በጋና ዋና ከተማ የተጀመረው ጉባኤ እቅዱን ይቀበል ወይም አይቀበል እንደሆን እየተጠበቀ ነው። ኤኮዋስ በጥር ወር ላይ በወሰነው ውሳኔ ማሊ ከቡድኑ አባላት ጋር ያላትን ማንኛውም የንግድ ግንኙነት በማገዱ የማሊን ኢኮኖሚ ክፉኛ ጎድቶታል። ጊኒና ቡርኪና ፋሶን የተቆጣጠሩት ወታደራዊ ኃይሎች ለሶስት ዓመት በሽግግር መንግስት ለማስተዳደር ያቀረቡትን ጥያቄ ግን ምርጫ ለማካሄድ ረጅም ጊዜ ያስጠብቃል በማለት ውድቅ አድርገውታል። ከዩክሬን ጋር በድንበር በምትገኝ አንድ የሩሲያ ከተማ ላይ ዛሬ የደረሰ ፍንዳታ ሶስት ሰዎች መግደሉን የሩሲያ ባለስልጣናት አስታውቀዋል። ቤልግራድ በተሰኘው ከተማ የደረሰው ፍንዳታ በደርዘን የሚቆጠሩ የመኖሪያ ህንፃዎች ላይ ጉዳት ማድረሱም የተገለጸ ሲሆን የሩሲያ ህግ አውጪ የሆኑት አንድሬ ክሊሻስ ለፍንዳታው ወታደራዊ ምላሽ እንዲኖር ጠይቀዋል። የዩክሬን ባለስልጣናት በሩሲያ ላይ ስለደረሰው ጥቃት ብዙም የተናገሩት ባይኖርም በሩሲያ ቁጥጥር ስር የሆነችው ሜሊቶፖል ከንቲባ ኢቫን ፌድሮቭ በቴሌግራም ባስተላለፉት መልእክት ዩክሬን ከአራቱ የሩሲያ ወታደራዊ ሰፈሮች አንዱን መምታቷን ተናግረዋል። ይህ በእንዲህ እንዳለ በዩክሬን ምስራቃዊ ዶንባስ ክፍለ ግዛ ግዛት በተካሄደው ውጊያ ሩሲያ ሊሲቻንስ ከተማ ላይ ከፍተኛ ድብደባ ፈጽማለች። በሩሲያ የሚደገፉት የዩክሬን ተገንጣዮችም ከተማዋን መክበባቸውን ገልጸዋል። ቅዳሜ ማታ በቴሌቪዥን ቀርበው ንግግር ያደረጉት የዩክሬን ፕሬዚዳንት ቮለዲሚር ዜለንስኪ በበኩላቸው ዩክሬናውያን ቁርጠኝነታቸውን አስጠብቀው ሩሲያኖች ዩክሬን የማትሰበር መሆኗን የሚያስታውሱበት ጉዳት በወራሪዎች ላይ እንዲያደርሱ ጠይቀዋል። አድማጮች፣ ለሰዓቱ የያዝ ናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የእሁድ መሰናዷችን ጋር መልካም ቆይታ ስመኝሽ ቆየን፣ ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌይስ ከዋሽንግተን ዲሲ የሚተላለፍላችሁ ሰኔ 26 2014 ዓ.ም ዝግጅታችን ነው። ከዋሽንግተን ዲሲ በማዳመጥ ላይ የምትገኙት አብራችሁን ስላላችሁ በእጅጉ ደስ ብሎናል። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ገጻችን ደግሞ አት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ይደመጣሉ። አሁን ወደ ዕለቱ አበይረ ስንለፍ የሰላማዊ ዜጎችን ሕይወት የቀጠፉ የንጹሐንን ንብረቶች የወደሙ ግጭቶች በተበራከቱባት ኢትዮጵያ ሴቶች የዚህ ፈታኝ ክስተት ገፈት ቀማሽ መሆናቸው ቀጥለዋል። ይሁንና ሰላምን በማስፈን እንቅስቃሴዎችና ጥረቶች ውስጥ በበቂ ስለመወከላቸው ጥያቄ ይቀርባል። የተባበሩት መንግስታት ድርጅትን የመሰሉ ተቋማት ለግጭቶች ዘላቂ መፍትሄ ከተፈለገ የሴቶች ተሳትፎ ቁልፍ መሆኑን ይጠቁማሉ። ዛሬ ምሽት የኢትዮጵያ ውስጥ ግጭት ቆሞ ሰላም በማስፈን ረገድ ሴቶች ሊኖራቸው ስለሚችለው ሚና የሚያስረዱንን ሁለት እንግዶች ጋብዘናል። ውይይቱን የመራችው ስመኝ ሸቆየ ስትሆን አስቀድማ እንግዶቿን ታስተዋውቀናለች። እንግዶቼ አንቺ ብዬ እንድጠራቸው ስለፈቀዱልኝ በዛ መሰረት እቀጥላለሁ። የመጀመሪያዋ እንግዳዬ ወይዘሮ ሳባ ገብረ መግድን የኢትዮጵያ ሴቶች ማህበራት ቅንጅት ዳይሬክተር ናት። ሁለተኛ እንግዳዬ ደግሞ ሴታዊት የተሰኘው ተቋም መስራችና ዳይሬክተር የሆነችው ሲህን ተፈራ ናት። በቅድሚያ ሁለታችሁ ግብዣይን ተቀብላችሁ በውይይቱ ላይ ስለተገኛችሁ በጣም አመሰግናለሁ። አመሰግናለን ሳባ በቅድሚያ ካንቺ ልጀምር። በኢትዮጵያ እንግዲህ በተለያዩ ማህበረሰብ ውስጥ ሰላም ሲጠፋ ግጭት ሲበራከት፣ ወይም በጦርነት ጊዜ ሴቶች በተለይ በአካላቸው ወይም ስነ ልቦናቸው፣ እንዲሁም በማህበራዊ ህይወታቸው ላይ የሚደርስባቸው ተጽዕኖ ምን ይመስላል? እሺ፣ አመሰግናለሁ። እንግዲህ ጦርነት፣ ግጭት፣ ተለያዩ ሰብአዊ ቀብሶችን እንደሚያደርሱ እናውቃለን። በመላው ህዝብ ላይ በሴቶች ላይ ብቻ አይደለም፣ በሁሉም ማህበረሰብ ላይ፣ ግን በይበልጥ ደግሞ በሴቶች ላይ የሚደርሰው ነገር እጅግ የከፋ ነው። ምክንያቱም አንደኛው ከጦርነት በፊትም የሚቆዩበት ሁኔታ የሴቶችና የስርዓት ፆታ አለመስተካከል ውሳኔ ሰጪ አለመሆናቸው በኢኮኖሚ መቸገራቸው ሌሎች ሌሎችንም ሁኔታ ጨምሮ ግጭቶች በሚመጡ ጊዜ ያንን ደግሞ የበለጠ እንዲባባስ ያደርጋል። በተለይም ደግሞ ኢሚዲየትሊ ግጭቶች በሚደርሱበት ጊዜ አሁን እንደምንመለከተው ከዚህም በፊት የሚያሳየን ከፍተኛ የሆነ የፆታ ጥቃቶች ይፈጸማሉ። የህጎች አለመኖር፣ የህግ ስርአት መፍረስ፣ ኢንፍራስትራክቸሮችን ፍረሳቸው ደግሞ አገልግሎት በቀላሉ ሊያገኙባቸው የሚችሉ የነበሩ በተለይ ከጤና ጋር ተያይዞ ከኢኮኖሚ ጋር ተያይዞ ያገኘቸው የነበሩ አገልግሎቶችም መፈራረሳች በቦታ አለመኖራቸው መልሶ ደግሞ ከጤና ከስነ ተዋልዶ ጋር ተያይዞ ከወሊድ ጋር ተያይዞ ከፍተኛ ችግር ያደርስባቸዋል። እንዲሁም ሲፈናቀሉም ደግሞ ከሌላው ማህበረሰብ በተለየ ሁኔታ ሴቶች ይጎዳሉ። ምክንያቱም የሚቆዩባቸው ቦታዎች፣ የሚኖሩባቸው ቦታዎች የበለጠ ከነበረባቸው ድህነት ወይም ከነበረባቸው የተለያዩ አክሰሲቢሊቲ ጋር ተያይዞ የበለጠ ተጠቂ የሚያደርጋቸው እንደውም ለሌሎች የጾታዊ ጥቃት ችግሮች የሚዳርጋቸው ነው። ስለዚህ በመፈናቀልም ይሁን እንደገና ደግሞ በቀጥታ ከሚደርስባቸው ጥቃት በተለየ ከግጭቱም በኋላ የሚቆይ ረዥም ጊዜ የሚቆይ ከፍተኛ ችግር ውስጥ ቆዩት የኢኮኖሚ ምርታቸው ወሳኝነታቸው የበለጠ ጉዳትና ችግር ነው የሚገባው። ሲህን ወደ አንቺ ልምጣ። ሰላም በሚጠፋ ጊዜ በሴቶች ላይ የሚደርሱ ተግዳሮቶችን ሳባ ገልጻቸዋለች እና እንደ እዚህ አይነት ለብዙ ጥቃት ተጋላጭ የሆኑ ሴቶች እንግዲህ ከምንም ነገር በላይ የሰላምን አስፈላጊነት ይረዳሉ ና በሀገራችን ሴቶች ግጭትን ለማብረድ ብሔራዊ መግባባቶችን በመፍጠር ሂደት ላይ ምን ያክል ተሳትፎ አላቸው? በቁልፍ ሂደቶች ላይ ውሳኔዎች ላይ ያላቸው ተሰሚነትስ ምን ያክል ነው? ምሽትን ያመሰግናለው መቅደም ያለበት ከሰላም ግንባታው በፊት ያው ግጭት መቆም አለበት ኮንፍሊክት ሬዞሉሽን ብሔራዊ እርቅም ወይም የመግባባት ሂደቶች የተጀመሩ አሉ ሁላችንም እንደምናውቀው አንዳንዴ ያዝ ለቀቅ ነው ያው ያሉትም ግጭቶች በጣም ውስብስብ ከመሆናቸው የተነሳ በተለያየ የሀገራችን ክፍሎች ክፍላት ላይ ስላለ አንዱን ሲያዝ አንዱን የመልቀቅ ነገር አለ እና ለመሳተፍ ሙከራዎች አሉ። ነገር ግን የሴቶች ፍላጎት ወይም ሴቶች በነዚህ ሂደቶች እንዲካተቱ ቦታው ክፍት ነው ወይም የሚለው ጥያቄ ያስፈልጋል። ምክንያቱም አሁን ሰባ የምትመራውን ድርጅት መይዋም ትምህራንም የሚባል በቅርብ ሁለቱም ተቋቋሚ ሴቶች ንቅናቄ አለ እና በተለይ ናሽናል ዳያሎጉ የብሔራዊ የእርቅ ዳያሎጉ በተለ ሴቶች እንዲሳተፉ ንቅናቄ እያደረጉ ነው። ግን አሁን እያየን ያለነው በኔ በኔ እይታ የውክልና ፖለቲካ የሆነ ቦታ ድርሶን፣ ከዛ በኋላ ግን ያሉትን ክፍተቶች ነው የምናየው። ምክንያቱም ብዙ ጊዜ ቢጮህም ሴቶች አልተወከሉም ብለን ብንናገርም፣ ከዛ በኋላ የእውነት ሰብረን ገብተን እንዲወከሉ እያደረግን አይደለም። አሁን በቅርብ ራሱ ከትላንትናም ከትላንት ወዲያም የወጡ ስቴትመንቶች ያው ሁላችንም እንዳያስቡት የሰላም ድርድር ብሎ መንግስት የማስ አካላት ውስጥ አንድም ሴትም የለችም። ናሽናል ሴኩሪቲ ካውንስል ወይም የብሔራዊ የደህንነት ምክር ቤት የጠቅላይ ሚኒስትር አብይ የሚመሩት ውስጥ አንድም ሴት የለችም እና ልክ የለውጡ ጊዜ ሀምሳ ፐርሰንት ሚኒስትሪያል ካቢኔ ብለን ተደስተን ብዙ ለውጥ እናያለን ብለን የጠበቅነው ነገር አሁን ሙሉ በሙሉ ተሽፎ ነው የምናየው። ስለዚህ በምክንያቱም በሚያስፈልግበት ጊዜ አሁን ክፈል በሆነው ጊዜ ሴቶች ከማንም በላይ እየተጎዱ ሆነው ሳለ ከማንም በላይ የጦርነትን ክፋት እያየ ነው ሳለ ሴቶች፣ ህጻናት ሰምተን በማናውቀው ደረጃ አሰቃቂ የሆኑ ጾታዊ ጥቃት እየደረሰ ሳለ ግን እንደሚያስፈልጉት ይዞች ውስጥ ግን የመሳተፍ እድል እየተሰጠን አይደለም። ስለዚህ ክፍተቶች በጣም አሉ። እስቲ ሳባ፣ ወደ አንቺ ልመለስ። እንግዲህ አሁን ሲህን እንደገለጸችው የሴቶች ተሳትፎ እጅግ አናሳ ነው። በእንደዚህ አይነት ወሳኝ በሆኑ ሀገራዊ የሰላም ግንባታ ወይም ግጭትን ለማስቆም በሚደረጉ ጥረቶች ውስጥና በቅርቡ የኢትዮጵያ ሴቶች ማህበራት ቅንጅት የኢትዮጵያ ሴቶች ለሰላም ግንባ ባታ የሚል እንቅስቃሴ ጀምሮ አይቻለሁ እና ሴቶችን በምን መልኩ ነው በክልልና በሀገር ደረጃ በሰላም እንቅስቃሴዎችን፣ እንዲያስተባብሩ፣ እንዲመሩ፣ እንዲሳተፉ እድሉን የሚያመቻቸው የኢትዮጵያ ሴቶች ለሰላም ግንባታ ሀሳብ የመጣው ምንድን ነው? ድምስንም እንዳለችው ያው ብንጠብቅም ብንጠብቅም ያው ሴቶች እየተሳተፉ እንዳልሆነ በሰላም ሂደቱ፣ በሌሎችም የውሳኔ ሰጭነት በአግባቡ እየተሳተፉ እንደሆነ እናያለን፣ እንዳልሆነ እናያለን። በሌላ በኩል ደግሞ ሴቶች ከፍተኛ ተጠቂዎች፣ የግጭቱም፣ የጦርነቱም የማንኛውም እንዲህ አይነት ችግር ሲፈጠር የመጀመሪያዎቹ ተጋላጮች እየሆኑ እንደሆነ ደግሞ እናያለን እና ይህንን ሆን ብለን ኮንሽስሊ ካለ አድሬስ ካላደረግነው ይህ ችግር ሊፈታ አይችልም በሚል ነው እንግዲህ ይህን ንቅናቄ ጀመር ነው። ከንቅናቄም ባለፈ ይሄ ተለያዩ ከሁሉም ክልሎች በተቻለ መጠን ሁሉንም ክልል አሁን በአሁኑ ሰዓት መያዝ ባንችልም ከተለያዩ ክልሎች የመጡ አተ ኮሚኒቲ ሌቭል ያሉ በተለያየ ደረጃ በፎርማል ኢንፎርማል ሴክተር ውስጥም ያሉ ወጣቶች፣ ትልቆች፣ ትንንሾችን አንድ ላይ በመያዝ በፍላጎት ሰዎች እራሳቸው አመልክተው ይህን እዚህ ነገሮች መግባት ፈልጋለሁ የሚሉ ከማህበራቶቻችን ውጭ ያሉትን ሰዎች ይዘን ከመቶ ሀያ በላይ የሚሆኑ ሰዎችን ስልጠና ሰጠን። እነዚያ ስልጠናዎች ካለቀ በኋላ ደግሞ የውጭ የአፍሪካ ሀገራት ኤክስፒሪየንስ ይመስላል በሰላም እኛን የሚመስሉ ግጭት ውስጥ ያለፉ ሴቶች እንዴት ተሳተፉ እንዴት አጥሩን ዘለው አልፈው ሄደው እነዚያን ለውጦች ለማምጣት ቻሉ ምን ነበር ፕሮሰሳቸው የሚለውን ደግሞ በቀጥታ ከእነሱ እንዲሰሙ አድርገን በመጨረሻም በራሳቸው የራሳቸውን መቋቋሚያ ይዘው ይሄ ቡድን የኢትዮጵያ ሴቶች ለሰላም ግንባታ በሚል በባለፈው ሳምንት እንዲመረቅ ሆኗል። ከዛም ባለፈ እነዚህ ሴቶች ኦልሬዲ በየክልሎቻቸው በኮሚኒቲ በማህበረሰብ ውስጥ የራሳቸው በራሳቸው አቅም የጀመሯቸው ስራዎች አሉ። እነሱን ለመደገፍ የሚያስችል ትንንሽ ድጋፍ እያደረግን እንገኛለን። ነገር ግን በመጀመሪያ ደረጃ ባለው በማህበረሰብ ደረጃ ያለውን ግጭት አፈታት ላይ በቀጥታ እንዲሳተፉ ሪሶርስ ነው እያዘጋጀን ያለ ነው። አሁን ለምሳሌ ናሽናል ዳያሎግ በሚጀመርበት ጊዜ እነዚህን ሴቶች መጠቀም ይቻል። ሌሎችም የሰላም ሂደቶች በሚኖሩበት ጊዜ ያሉ ሴቶች አሉ። በዚህ ብቃት ያላቸው የሰለጠኑ፣ ፍላጎቱ ያላቸው ራሳቸውም ደግሞ ኮሌክቲቭሊ መናገርና ስለ ሰላም ሊቆሙ የሚችሉ ሴቶችን ማብቃትና ማቆም ነው የኛ ትልቁ ፍላጎት። ይሄ ይሄ ስራ ተጀምረዋል። ነገር ግን ይሄ ብቻውን በቂ ደግሞ ስለ አይደለ አሁን ለምሳሌ የብሔራዊ መግባባት የዚህ የናሽናል ዳያሎጉ ላይ ኮሊሽን አቋቁመናል። ቅድም ዘን የተጠቀሰችው ኮሊሽን የሁሉንም ሴቶች ድርጅቶች የያዘና ናሽናል ዳያሎጉ የሴት አንደኛ የሴቶችን አጀንዳ የያዘ እንዲሆን፣ ሁለተኛ ሴቶች በአግባቡ የሚወከሉበት፣ ሶስተኛ ነገር ደግሞ በየ ማህበረሰቡ በሚደረገው ውይይት ላይ የሴቶችን በአግባቡ እንዲሰማ ሙሉ በሙሉ ተሳታፊ እንዲሆኑ ለማስቻል ታስበው ያቋቋም ነው ህብረት እና እንቅስቃሴ ነው። ስለዚህ እነዚህ እነዚህ ነገሮች እንግዲህ ይመልሱት አድረን እናስባለን። ነገር ግን ከዚህ በላይ መጮፍ እንዳለብን ያው ፕሬዚዳንት፣ ቅድም የተጠቀሰውም ሌሎቹን ነገሮች ስንመለከታቸው አሁን ሴቶች ወደ ጎን እየተተው ነው በተጎጂነት ነው እንጂ በውሳኔ ሰጭነት ላይ እየተቀመጡ አይደለም። እና ይሄ ኮሌክቲቭ አድቮኬት ማድረግ ያለብን ግፊት ልንሰራበት የሚገባ ነገር ነው ብዬ ነው ወደ ሲህን ደግሞ ልምጣ። አንቺ የመሰረትሹና የምትመሪው ሴታዊት የተሰኘው ተቋምም እንዲሁ የተለያዩ እንቅስቃሴዎችን ያደርጋል ና በተለይ ቅድም እንዳልሹ ግጭትን በመጀመሪያ ማስቆም ቀዳሚው ተግባር ነው። ከዛ በኋላ ደግሞ ሰላምን ዘላቂ በሆነ መልኩ ለማስፈን የሚደረጉ ጥረቶች አሉ። ከዚህ ረገድ ሴቶችን በምን መልኩ ነው ለማሳተፍ እንቅስቃሴዎች የምታደርጉት አሁን በፊት ከነበረው የሴቶች ማህበራት በተሻለ መንገድ አብረን እየሰራን ነው ብዬ አምናለው። ሰባ እንዳለችው የብሔራዊ ምክክር ኮሚሽን ብዙ የተለያዩ ድርጅቶች ተዋቅረው እንደ አንድ መጥተው ኢንተርፌስ አላቸው ከናሽናል ዳያሎጉ ጋር ግን ያው በድርጅት ደረጃ የሚሰራው ነገር በጣም ሊሚትድ ነው። ከመንግስት የሚሰጠው ምላሽ አመርቂ ሆኖ አላገኘነውም እና ፒስ ቢልዲንግ ላይ ሰባ እንዳለችው ኔዋም እየሰራ ነው። የእኛ ፕሮቴክሽን የሚለየው አሁን ያለውን ግጭት አፈታት ላይ መሳተፍ ሴቶች አለባቸው ብለን ብናምንም የእኛ አትኩሮታችን የበለጠ የሚመስለኝ ሙቭመንት ቢልዲንግ ወይም ንቅናቄን የመመስረት ነገር ነው። አሁን እኮ የሴቶች ጥያቄ ችላ መባል የቻለው ያው እንደ እንደ አንድ አይደንቲቲ ማርከር ወይ እንደ አንድ ጠንካራና ጉልበት እንዳለው ቡድን አንታይም። ሴቶች ሴቶች ቢደራጁ በብሔራቸው ነው፣ ቢደራጁ በሃይማኖታቸው ነው እና ከለውጡም በኋላ በፊት የነበሩት ሴቶችን የመጠቀሚያ መጠቀሚያ የማድረግ ነገር በፖለቲካው ላይ አሁንም እያየን ነው። በጣም በሚያሳዝን ሁኔታ የቀረ የመሰለን የሴቶች አደረጃጀትን ወደ ፖለቲካ መጠቀሚያ የማድረግ ነገር አሁንም አለ። ስለዚህ ለእኛ መፍትሄ ብለን የምናስበው ያው ሴታዊት በጣም ትንሽ ድርጅት ብትሆንም ስልታዊ ለመሆን እንሞክራለን። ስለዚህ ሙቭመንት ቢልዲንግ ተማሪዎች ላይ የምንሰራው ስራ አሁን ለምሳሌ ደብረ ታቦር ያገቡ ወጣት ሴቶች ጋር የምንሰራው በጣም ከስር ከመሰረቱ የሆነት በጣም ችግር ካለበት ህብረተሰብ ተነስቶ የራስን ጥያቄ የመጠየቅ የማብቃት ሂደት ላይ ነው የምንሰራው። እዛ ያለ ፕሮደክተርን ሌላ ከተማሪዎች ጋር አዲስ አበባም ክልል ላይ ላይ የምንሰራው ሰው ነው ቤተስራሳቸውን መጠየቅ የምችል ድረስ አሁንም ቢሆን እየተዘነጋ ነው መሄደው። ልክ ሃይማኖትን ወይም ብሄርን ኢግኖር እንደማይችል ማድረግ እንደማይችል መንግስት አንድ ቀን የሴቶችን ጥያቄ ኢግኖር የማያደርገው መሆን አለበት እና አንድ መንገድ እንደ ድጋይ መወርወር ሊሆን ይችላል። አንደኛው መንገድ እስካሁን እዚህ ያደረሰን ግን ወደ ዲሞክራሲ ስንሄድ ደግሞ ከፍተኛ ድምጽ ያላቸው ሴቶች ወጥተው የራሳቸው መርት እየጠየቁ ከሆነ አሁን በዚህኛው ምርጫ ወይም በዚህኛው ናሽናል ዳያሎግ ወደ ጎን ተፍሰል ይሆናል ግን ማንተውበት ጊዜ ይኖራል። የሴቶች ጥያቄ መመለስ የሚኖርበት ጊዜ ይኖራል እና ይህኛው በአብዛኛው ኢንቨስትመንታችን እዛ ላይ ነው ለማለት ነው። እንግዲህ ሁለታችሁም እንደገለጻችሁት የተለያዩ ጥረቶች ይደረጋሉ ግጭቶችን ለማስቆም ግን፣ የሴቶች ተሳትፎ እጅግ የተገደበ ወይም ደግሞ በቁጥር ውክልና ላይ የተወሰነ ብቻ ሲሆን ይታያልና በመንግስት ደረጃ መደረግ ያለባቸው ነገሮች ምንድን ናቸው? ከፖሊሲ ረገድ ከፖሊሲ ለውጥ ረገድ ሊሆን ይችላል። ሳባ ወደ አንቺ ልምጣ። ምን አይነት ለውጦች አለበለዚያ ሴቶችን ያላሳተፈ ውሳኔና ለውጥ ዘላቂስ ሊሆን ይችላል ወይ አይችልም? ይሄን ደግሞ ለማረግ እንግዲህ አሁን መንግስት በተለይ እዚህ የተባበሩት መንግስታት ሬዞሉሽን አስራ ሶስት ሀያ አምስትን ወደ ስራ ለመለወጥ የብሔራዊ እቅድ ያስፈልጋል። ይሄ አንዱ የሴቶችን ውሳኔ ሰጭነት በሰላም በግጭት አፈታት እና በሰላም ማስፈን በሰላም ግንባታ ላይ ሴቶች ተሳታፊ መሆን አለባቸው ተብሎ ኢትዮጵያም የገባችበት አንዱ ኮሚትመንት ነው። ይሄ ግን ብሔራዊ እቅድ ያስፈልገዋል፣ እና አሁን አንዱ ጥሩ ነገር እንግዲህ መንግስት ይሄንን ብሔራዊ እቅድ በማውጣት ላይ ድራፍቲንግ ስቴጅ ላይ ይገኛል። አንዱ ይሄ ትልቅ ነገር ነው። ግን ይህም ስራ ላይ መዋሉን መከታተል ይኖርብናል። ሌላው ግን በሰላሙም ጊዜ በሌላውም ጊዜ ከጦርነት ብቻ ሳይሆን በአጠቃላይ የመንግስት አወቃቀራችን አቅጣጫዎቻችን ላይ የሴቶች እኩል ተሳታፊ መሆን በዚህ ጊዜም ያላቸውን ተሳትፎ ያረጋግጣል ብዬ በተወሰነ ደረጃ አስባለሁ እና በመጀመሪያ ሀምሳ ፐርሰንት ተደርጎ የነበረው የካቢኔ ቁጥር ቅድም እንደገለጸችው አሁኑ ሰዓት ያው በጣም ተመናምኖ ወደታች መውረድ ይታወቃል እና እነዚህ ይህንን ነገሮች እኛም በዛ በወቅቱ በጣም ጥሩ መሆናቸውን ብናመሰግን ኢንስቲቱሽናዊ መሆን አለባቸው ማለት መረጋገጥ አለባቸው። ቀጣይነት የሚኖረው ሁሌም እንደ ግዴታው መንግስት ሲያስብ እዚህ ላይ እኩል ሆኜ ነው መሳተፍ ያለብኝ፣ እዚህ ላይ ይህን ያህል ቁጥር ማምጣት መቻል አለብኝ እያለ መንግስት በማንኛውም ደረጃ ማለት በፓርላማ ሚሆን በኤክስኪቲቭም እያሰበ በሚሄድበት ጊዜ ያ አስገዳጅ ነው አለ እዛ ግን አንዳንድ ጊዜ ይኖረናል አንዳንድ ጊዜ የለንም አይነት ነገር ይሆናል እና አሁንም የምናየው የሴቶች አብሰን ከዚህ የሚመጣ ነው። ሴኒች ቀጣይ እንዲሆን መዋቅራዊ መሆን አለበት፣ ቀጣይ መሆን አለበት። ሁለተኛው ቼክ የሚያደርግበት አንድ መንገድ መኖር አለበት። ማለት እንዲህ አይነት ነገሮች ምን ማለት ነው? ለሀምሳ ፐርሰንት ሴቶች ምን ማለት ነው? ሴቶች የሁላ ጉዳት ላሳለፉ ሴቶች ምን ማለት ነው? ምን ማለት ነው? እዚህ ላይ በጣም ጠንካራ ሴቶች መኖራቸውን እያወቅን አለማስታሰብ ስለዚህ ሰልፍ ቼክ ማድረጊያ መኖር አለበት፣ ወደ ሲህን መጠናከር አለበት ጊዜ ነው። አመሰግናለሁ ሳባ። የመጨረሻ አንድ ደቂቃ ናት የቀረችን። እንደ ማጠቃለያ ሀሳብ እናድርገው እና ሴቶች በውሳኔ ሰጭነት ላይ ቦታ ባይኖራቸውም እንግዲህ ልጅ ወልደው ኮትኩታው አሳድገው ለማህበረሰቡ የሚያበረክቱ ትልቅ ሚና አላቸው እና ከዛ አንጻር ምናልባት ግጭቶችን በመከላከል ቅድመ ክልከል መከላከል በማድረግ ረገድ ሚና አላቸው ብዬ አስባለሁ እና ከዛ አንጻር የሴቶች ሚና ምን መሆን አለበት በሚለው እናጠናቅስ። ይህን ምናልባት በአንድ ደቂቃ ሀሳብ ሽን እሺ መጀመሪያ ግን መንግስት የሚለው ላይ ተጠያቂነት ዋናው ነገር ይመስለኛል። አሁን ባሉት ግጭቶች ላይ ሴቶች ለዚ ሲደፈሩ በትግራይም ሆነ በሌላም በአማራም በአፋርም ባሉት ጦርነቱ ጊዜ የራሱን ወታደሮች ተጠያቂ ማድረግ አለበት መንግስት። የመጀመሪያው ጥያቄ ይሄ ነው። በፖሊሲ በበጀት ንካየን በጣም ብዙ ነገር ወደ ኋላ ሄደናል። አሁን ስለ መነጋገር ብዙ ጊዜ ላይኖረን ይችላል ግን ሴቶችን መልሶ ተጠያቂ ማድረግ አንዳንዴ ለእኔ ትንሽ ይሰርገኛል። ግጭትን የግጭት አንድ አካል ነን እኮ የህብረተሰብ አካል እስከሆኑ ድረስ ሴቶች ሰላም ማስፈን ሴቶች ላይ ብቻ ሲጠበቅ አንዳንዴ ትንሽ አንሪያልስቲ ይሆንብኛል። ነገር ግን እንደ ወንዶችም እንደ ሴቶችም ሰላምን ለማምጣት መጀመሪያ ብዬ የማስበው እንደ ግለሰብን መተዛዘን መፍጠር አለብን። በእኔ ብሄር የደረሰ ሲደርስ ብቻ ሳይሆን ችግሩ ሴቶች በቃ ብሄርንም ሃይማኖትንም አልፈን እንደ ሴቶች አብረን መምጣት መቻል አለብን። ማንኛውም ሴት ላይ እየደረሰ ጉዳት አንደኛ አንድ ቀን ሊደርስ ይችላል እኔ ላይ፣ ሁለተኛ ነገር ደግሞ በቃ ያ አንድ ኢትዮጵያዊ ዜጋ እህቴ ናት ልጄ ናት ብለን አብረን ይሄ ነገር በቃ መቆም አለበት ብለን አብረን መቆም አለብን ነው የማስበው። እሺ እንግዲህ ካለን ሰዓት አንጻር ፕሮግራማችንን እዚህ ላይ እናጠናቅቃለን። ሴቶች በግጭት በማስቆም እና ሰላምን በመገንባት ሂደት ውስጥ ምን አይነት ሚና ሊኖራቸው ይገባል በሚል ሀሳብ ላይ የተሳተፉትን እንግዶቻችንን ወይዘሮ ሳባን እና ሲህንን እጅግ አድርጌ አመሰግናለሁ። ለዛሬ ውይይታችንን በዚሁ እናጠናቅቃለን። እያዳመጣችሁ ያላችሁት ከዋሽንግተን ዲሲ በቀጥታ እየተላለፈ የሚገኘውን የእሁድ ምሽት የአሜሪካ ድምፅ ዝግጅትን ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ቀጣዩ ዘገባ ወደ ትግራይ ክልል መቀለ ይወስድናል። በኢኮኖሚያዊ ችግሮች እየተፈተኑ ያሉ በትግራይ ክልል የሚገኙ የመንግሥት ሠራተኞችን ለመደገፍ እየተንቀሳቀሱ ከሚገኙ ተቋማት መካከል አንዱ የትግራይ ንግድ ምክር ቤት ነው። ምክር ቤቱ ከንግዱ ማህበረሰብ ያሰባሰበውን ገንዘብ ችግር ለበረታባቸው ሰባት ሺህ ያክል የመንግስት ሰራተኞች ከሰሞኑ አከፋፍሏል አለም ፍስሐ ቀጣዩን ዘገባ ልኳል የመቀለ ንግድ ምክር ቤት ሰባት ሚሊዮን ብር በማዋጣት ለሰባት ሺህ የመንግስት ሰራተኞች እገዛ ማድረጉን የኮሚቴው ሰብሳቢ አቶ ገብረመድህን ገብረ ማርያም ገልጸዋል አቶ ገብረመድህን ገብረ ማርያም እስከ 20 ሚሊዮን ብር ለመሰብሰብ አቅደን መሬት ላይ ስንወርድ ግን የንግድ ማህበረሰቡን በችግር ላይ መሆኑን ስናውቅ ሰባት ሚሊዮን ብር ሰብስበን በጣም ለተቸገሩ የመንግስት ሰራተኞች የተወሰነ እገዛ ለማድረግ ሞክረናል ብለዋል። እኛ ያሰብነው በዛ ያለ ብር እናገኛለን ብለን አስበን ነበር። ከ10 ሚሊዮን እስከ 15 ሚሊዮን እስከ 20 ሚሊዮን እናገኛለን ብለን በኮሚቴ ተነጋግረን ነበር። ግን ወደ ንግድ ህብረተሰቡ ስንወርድ ደግሞ እሱም ራሱ ተዳክሞ ምንም እንደማይሰራ የነበረውም ራሱ ከባንክ እንዳይወጣ ባንክ ተዘግቶ የነበረውም በልቶ ጨርሶ ስለሆነ ያው ወደ ሰባት ሚሊዮን የሚያክል አዋጥተናል። እሺ ለስንት ሰራተኞች የሚያህል ነው የሰጠው? ሰራተኞች ስንል የመንግስት ብቻ ነው ወይ? የፌዴራል ሰራተኞችም ይጨምራል? እንዴት ነው አሰጠጡ ለስንት የሚሆን የሚለው ያው እኛ ለአንድ ሰራተኛ አንድ ሺ ብር ነው የወሰን ነው ከሚመለከታቸው አካላት አንድ ሺ ቢወስድ ትንሽ ምንምም አትሆንም። ከሱ ባነሰ ቢሆን ምንም ላደርግ አይችልም። ከሱ በላይ ደግሞ ለብዙ ስለማይደርስልን ያው ወደ ሰባት ሺህ ሰራተኛ የሚሆን ተከፋፍለዋል። የመንግስት ሰራተኛ ፌዴራልና ክልል የሚለው ለሁሉ፣ የፌዴራል መንግስት ሰራተኛም ለክልልም፣ በመቀሌ ያለው ሰራተኛ በአቅሙ በፐርሰንት ተካፍሎ ለሁሉ ነው የደረሰ። ፌዴራልም ለክልልም ለዘባም ያሉ ሰራተኛ በሙሉ ተከፋፍለዋል። እንዴት ነው የምትከፋፈሉት? ለምሳሌ በፐርሰንት ነው የተከፋፈለ ና አስራ አምስት ሀያ አራት የሚሊዮን ፐርሰንት እንዴት ነው የሚ ማለት ካላቸው የኢኮኖሚ ችግር ነው ወይስ ካላቸው የመንግስት ሰራተኛ ብዛት ነው ተከፋፈለው በፐርሰንት የተደረገው ያው ምንም ያላገኘ ሰራተኛ ብዙ ጊዜ የተጠቃ ሰራተኛ ከሆነ መቶ ፐርሰንት ያለው ሰራተኛ በሙሉ አግኝተዋል። ከሱ ቀንሶ ወደ አርባ ፐርሰንት ከሰራተኛው አርባ ፐርሰንት የተሰጣለ ከዛም ወርዶ አስራ አምስት ፐርሰንት የተሰጠዋለ በዚህ አከፋፈሉ የሚመለከት እኛ ገንዘብ አዋጥተናል። ከንግድ ሕብረተሰቡ ከሚመለከታቸው አካላት ደግሞ ተነጋግረን፣ እንዴት ይሁን ክፍፍሉ ብለን ከመንግስት ጋር ተነጋግረን በሲቪል ሰርቪስ አስተዳዳሪነት ሊከፋፈል ተችለዋል። እሱ ደግሞ በተቻለ መጠን አቅም የሌለው ከተቸገረ የተቸገረ የሚለው አከፋፈል ነው ያደረገው። እንደ አቶ ገብረ መድን ገብረ ማለ ማገላለጥ የንግድ ማህበረሰቡ ከዚህ በፊትም ለተፈናቃያች የቻለውን ያህል ለሁለት ዓመት እያገዘ መጥተዋል ብለዋል። በግልም ለተቸገር ማህበረሰብ እየረዳ መሆንን ጨምረው ገልጠዋል። አሁን ሁለት ዓመት ሊሞላ ነው። ይሄ የታወቀ ተሰብስቦ የተሰጠ ነው። በግሉ የሚያደርገው ደግሞ ንግድ ህብረተሰቡ በሙሉ እየሰጠ ነው ያለ ግን ከአቅም በላይ ስለሆነ ያው አሁን ብቻ አይደለም፣ ሁለት ዓመት ሊሞላ ነው። የሁለት ዓመት ደግሞ ባለው አቅም እየሰበሰበ በተለያየ ተፈናቃይ መጥተዋል፣ እሱም እየሰጠ ነበር። ከዛ ወደ ደመወዝ አላገኘም ብለው ደግሞ አሁንም ሰብስቦ ይሄ ሰራተኛ ግዴታ ነው የኔ ነው ተስፋ እናርግበት ተስፋ እንስጠው ብሎ ነው ይሄ መሰባሰብ የጀመረው። ተሰባስቦ ደግሞ እንደዚህ ደርሰዋል። አሁን ግን እኛ ቀጣዩ የሚለው እኛ መጀመሪያ መጀመሪያ ይሄ ተሰባስቦ ለሰራተኛ መንግስትም አይጠቅመውም፣ ለንግድ ህብረተሰቡ ጎጂ ነው። እኛ ሰላም ሆኖ መንግስትም ሰራተኛም ደሞዝ ተከፍሎ በሰላም ነጋዴም በንግድ እንዲንቀሳቀስ ተስፋ እናደርጋለን። ይሄ ካልሆነ ግን ያው ባለንበት እስከ መጨረሻ ተከፋፍለን መብላት ግዴታ ነው። የመቀለ ንግድ ምክር ቤት ካደረግላቸው እገዛ አንዷ ደግነሽ አርአያ ትባላለች። ደግነሽ በኢትዮጵያ ገቢዎች ሚኒስቴር የመቀለ ቅርንጫፍ ሰራተኛ ሆና እንደ ሞዟ ቀጥታ ከፌዴራል እየተከፈላት የነበረች ሰራተኛ ነች። እንዲህ ትላለች። ድጋፍ ተደርጎልናል። አንዳንድ ሺህ ብር ወስደናል። ግን እሱ በቂ አይደለም። በቂ አይደለም። አንድ ሺህ ብር ለአሁን፣ በጣም ኑሮ ተወደዋል። በጣም በቂ አይደለም። አንድ ሺህ ብር ምንም በቂ አይደለም። ግን ስላደረጉልን በጣም ነው የምናመሰግነው፣ እና ድጋፋቸው ቀጣይ እንዲሆን። በችግር እያለፍን ነው። እንግዲህ በየወር ደሞዝ ለምደንባ አሁን ግን ምንም ደሞዝ የለም። ከባድ ነው ኑሮ በጣም የፌዴራልም፣ በቃ አንዱን መፍትሄ እንዲመጣልን ምክንያቱ፣ ያለ ገንዘብ ኑሮ መግፋት ልጆች ይዘው ከባድ ነው። ባለቤቴም ታጋይ ነው በርሃነ ያለው ስለዚህ፣ በጣም ከባድ ነው። ከባድ ነው በጣም እና በጣም የሞራል ውድቀት ነው የደረሰብን። ያለ ብር ልጆች ይዞ ከባድ ነው ኑሮ፣ በጣም ከባድ ነው ያለው። የክልል መንግስታችንም አንድ መፍትሄ እንዲያመጣልን፣ ባንክ እንዲከፈትልን እኛ የፌዴራል መንግስት ነን። በፌዴራል ነው የሚላክልን የነበረ አሁን ግን ተዘግተዋል። እና እንዲከፈትን መንግስታችን እንዲጠይቅልን እንፈልጋለን። ሌላው የትግራይ ትምህርት ቢሮ ሰራተኛ መምህር ጎች ተስፋ ይባላል። መምህር ጎች በትምህርት ቢሮ የሰው ሀይል አስተዳደር ክፍል ነው የሚሰራው መምር ጉዕሽም ከታጋዞች አንዱ በመሆኑ አስተያየቱን እንዲህ ይገልጻል። በነጋዴዎች የታገዝኩት ብር እንደ ሰራተኛ የቢሮ ትምህርት አንድ ሺ ብር ነው የታገዝኩት። በዛኔ ለእኔ ያው ጥሩ ነው ጥሩ ድጋፍ ነው ያደረጉልኝ እና ለግረ መንገዴን ማመስገን እንፈልጋለሁ። ወይም ደግሞ ይህንን ድጋፍ ቀጣይነት እንዲኖረውም መግለጽ እፈልጋለሁ። አንድ ራሱን የቻለ ሰው ከሰው እጅ የሚጠብቅ መሆኑን በጣም ነው የሚያሳዝነው። ለምሳሌ እኔ ደሞዝተኛ ነው የነበርኩ። ራሴን የሚችል ነው የነበርኩ። ብዙ ነገሮች ልክ እንደኔን ደግሞ ራሱ ራሳቸው የቻሉ ብዙ ሰዎች የእርዳታ ጠባቂዎች ሆነው ቀርተዋል። የሚፈጥርብን ስሜት ከራስን መቻል ወደ ተጸባይነት ስለደረስ፣ ከዚህ መውደቃችን በጣም የሞራል ውድቀት ነው የሚያጋጥም። ስለዚህ በጣም አሳዛኝ ነገር ነው። ከዚህ መላቀቅ እንዳለብን ነው የምንፈልገው፣ ማለት ነው ያው የፌዴራል መንግስት የተዘጋውን ኢንተርኔት፣ ባንክ፣ ስልክ፣ ሁሉም ባጀት መልቀቅ አለበት። ይህንን ከለቀቀ የትግራይ መንግስት ደግሞ የሰራተኛውን ማህያ መክፈል እንዳለበት ነው መግለጽ እንፈልገው። ድሮም ያው ፌዴራል መንግስት ባጀት ከለቀቀ የትግራይ መንግስትም ደሞዝ ይከፍለን ነበር ማለት ነው። የትግራይ መንግስትም በተጨማሪ ሰላም ለመውረድ መጥራት አለበት ማለት ነው። ይህ ካልሆነ ያው ሁሉም ወጣት ወጥቶ ሰላሙን ለማስከበር ከበባውን ለመስበር ራሱን አስተዋጽኦ ማድረግ አለበት ማለት ፈልጋለሁ። ለሰጠኝ ቃለምልስ አመሰግናለሁ። አለም ፍስሃ ለአሜሪካ ሬዲዮ ከመቀለ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ስርጭት ነው በመደመጥ ላይ ያለው። ወደ ተከታዩ ዝግጅታችን ከማለፋችን በፊት አንድ የሙዚቃ ግብዣ አለን። ዳዊት መለሰ የምሽት ኮከብ ይልናል። ምሽት ኮከብ ከማይረሱ የዳዊት መለሰ ድንቅ ሙዚቃዎች መካከል አንዱ ነበረ የጋበዝናችሁ። አድማጮች አብራችሁን ስለሆናችሁ እናመሰግናለን። እያዳመጣችሁ ያላችሁት ደግሞ ከዋሽንግተን ዲሲ በቀጥታ የሚተላለፈውን የአሜሪካ ድምፅ ራዲዮን የሁድ ምሽት ስርጭትን ነው። ሐስኪ ዮሐንስ፣ ኃይሌና ሆሃያት ብርሃኑ የተባለ ወጣት የሜካኒካል ምህንድስና ባለሙያዎች ያቋቋሙት የኃይልና የቴክኖሎጂ ድርጅት ነው። የቡና ገለባን ወደ አማራጭ ኃይል የሚለውጥ ማሽን ነድፎ በማቅረባቸው የዚህ ዓመት የቶታል ስታርትአፐር የፈጠራ ውድድር ተሸላሚ ከሆኑ ተቋማት መካከል ሆኗል። በተለያዩ የመንግሥትና የግል ተቋማት መድረኮች ላይም ለሥራቸው ዕውቅናና ሽልማት ተሰጥቷቸዋል። ዛሬ ምሽት ስለ እንቅስቃሴያቸው የበለጠ እንሰማለን። ስለ አጀማምራቸው ዮሐንስ ቀድሞ ይነግረናል። የአራተኛ ዓመት ተማሪዎች እያለን ኢንተርንሽፕ ወጥተን ነበረ። በዛ ጊዜ የተለያዩ የቡና ዩኒየኖች የመጡ ሰዎችን ስለሆነ የመሽን ትሬን የማድረግ ድል ተጥሞን ነበር፣ እና በቲ ብሬክ ጊዜ ጥያቄ ጠየቅናቸው። መሄድ ችግሮች አሉባችሁ? ምን ችግር ያጋጥማችኋል? ብለን ጠየቅናቸው። የእነሱን ምላሽ የቡና ገለባ በጣም ክምር አለ፣ ይበሰብሳል፣ ይሸታል፣ ናችስን ያውቡናል። ይህን ችግር በጠትብለን እኛ በጣም ደስ ይለናል የሚል አይነት ምላሽ ከእነሱ ተቀበልን። ብለን ሪሰርች ምሳት ጀመር እዛ ኤሪያ ላይ ከዛ የተወሰኑ ነገሮችን አነበብን። ውስጥ ከ280 ሺህ ሜትሪክ ቶን በላይ በአመት ይጣላል። ይሄ ቡና ገለባ ማለት ነው። ኢትዮጵያ ያው ቡና አምራች ሀገር ናት። በዓለም ደረጃ አምስተኛ ደረጃ ላይ ነው የምትገኘው አሁን ላይ እና በቃ ይሄ በጣም ቡና ገለባ አለ። ለዚህ ችግር ነው ገለባው፣ ለዚህ እንደምን ወደ መፍትያ እናመጣለብን ወደሚለው መጣን። ስናይ ወደ ኢነርጂ መቀየር ይችላል፣ ወደ ከሰልነት መቀየር እንደሚችል ተረዳን። ስለዚህ ያንን ነው ወደ ተግባር ለማምጣት ይሄድ ነው የመመደቂያ ጽሁፋችን ያደረግነው። ከዛም በኋላ ከተመረቅን በኋላ ወደ ስራነት ነት ለማድረግ የጣርን ያለ ነው ማለት ነው። የእናንተ የቴክኖሎጂ ውጤትም ሆነ ከቴክኖሎጂ ውጤቱ ጋር ተያይዞ የምታቀርቧቸው ምርቶች ምን አይነት ተጓዳይ ችግሮችን ይቀርፋሉ? ምን አይነት ጠቀሜታ አለው? ለማህበረሰቡም ለስነ ምህዳሩም በአጠቃላይ ያለው ጠቀሜታ ምን ይመስላል? ሶስት ችግሮችን ነው በዋነኝነት አይደንቲፋይ አድርገን እየሰራን ያለ ነው። ቅድም ዮሐንስ እንደነገረን የመጀመሪያው የዌስት ፕሮብለም ነው ወይም የተረፈ ምርት ችግር ነው። ሁለተኛው ደግሞ የሀይል እጥረት ነው። ሶስተኛው ደግሞ ኢንዶር ፖሊሽን ወይም የቤት ውስጥ አየር መበከል የምንለው ነው። እና የመጀመሪያዎቹን ሁለቱን የተወሰነ ስለነካካው፣ ዮሐንስ ሶስተኛው ላይ ፎከስ ላድርግና ምናልባት ወደኋላ እንመለሳለን። የቤት ውስጥ የአየር መበከል ማለት በአብዛኛው በገጠሩ ኢትዮጵያም ሆነ በመላው አፍሪካ በመላውም ዓለም ያው እንጨት በቤት ውስጥ ለማብሰያነት እንገለገላለን። ይህም በምንገለገልበት ጊዜ በቤት ውስጥ በሶስት ጉልቻ የእንጨቱ ጭስ ቤቱን እየሞላው እያፈነው ነው ምግብ የሚበስለው። እና ይሄ ደግሞ በጣም እኛን ይህን ቁጥር ስናይ በሚያስደነግጠን ባስደነገጠን መልኩ አራት ሚሊዮን ሰዎች በአመት በዓለም ዙሪያ ይሞታሉ። ይህ ቁጥር ከኤች አይቪ ከቲቪ እና ከማሌሪያ በላይ ነው ማለት ነው። በአመት እነዚህ ሶስት ትልልቅ ተላላፊ በሽታዎች ይህን ያክል ሰው አይገድሉም። የቤት ውስጥ የአየር መበከል ወይም ደግሞ ኢንዶር ፖሊሽን የምንለው ማለት ነው። በኢትዮጵያ ውስጥ ብቻ ደግሞ ወደ ሀምሳ ሺህ ሰዎችን ይገላል በአመት እና ይህንን ሙሉ ለሙሉ የሚያጠፋ ጋዚፋየር ስቶቭ የሚባል ጭስ አልባ ምድጃ ዴቨሎፕ አድርገናል ማለት ነው። ይህ ምድጃ እንጨትን ብናነድበት ክሰልን ብናነድበት፣ ሌሎችም እኛ የምናመርታቸውን ፔሌትና ብሪኬቶችን እነዚህ የተሻሻሉ የክሰል ክብሎችና የክሰል ፕሮዳክቶች ብንጠቀምበት ጭስ የማይኖረው እና ደግሞ እሱ ብቻ ሳይሆን ፊል ኤፊሸንሲ በዘጠና ፐርሰንት የሚጨምር ወይም ደግሞ የነዳጅ ቁጠባ በጣም የሚያሻሽል ፕሮዳክት ሰርተናል። ከሱም በተጨማሪ ደግሞ አንድ የሰራ ነው። ወደፊትም ለማስፋት የምናስበው በየመንገዱ የፋስት ፉዶችን የፈጣን ምግቦችን ለሚሰሩ ወጣቶች ዲስትሪቢት ሊደረግ የሚችል ፋስት ፋስት ፉድ ቡሽ ካርት የሚገፋ ጋሪ ሰርተናል። እሱም በዚህ በዚሁ በጋዚፋየር ስቶቭ የሚሰራ ወይም በዚህ ጭስ አልባ ምድጃችን የሚሰራ ነው። ስለዚህ የተለያዩ ፕሮዳክቶች አሉን። እነዚህ ፕሮዳክቶች በጣም ችግር ፈቺ ናቸው። ኤነርጂን ሴቭ ከማድረግ አንጻር እና ከተለያዩ ነገሮች አንጻር በጣም ጠቃሚ ናቸው። ወደፊትም ልንመጣበት የምናስበው ቴክኖሎጂ አሁን ኮንሰፕት ደረጃ ላይ ያለ አሁን ከጥቂት ጊዜ በኋላ ሞክረን ደግሞ ወደ ገበያ የምናወጣው የምንሞክረው ደግሞ ኤሌክትሪክ ኤሌክትሪክ ማመንጨት ከምን ከእነዚህ ፔሌት እና ብሪኬቶች ከተለያዩ ዌስቶች። ሰማንያ አምስት ፐርሰንቱ በግብርና የሚተዳደር ሀገር ነው እና በጣም ሰፊ የሆነ የግብርና ምርት አለ። ከዛ ደግሞ ሰፊ የሆነ የግብርና ተረፈ ምርት ደግሞ አለ እና ይህንን ደግሞ ወደ ኤሌክትሪክ መጠቀም እንችላለን። በጣም አፎርደብል በሆነ መንገድ ብዙ ቴክኖሎጂ ብዙ ዋጋ በማያስከፍል ብዙ ነገር ከውጭ በማናስመጣበት ሁኔታ ይህም ነገር ሽፋን መስጠት ስለምንችል ያንን ደግሞ ወደፊት የምንመጣበት ቴክኖሎጂ ነው። አሁን በእጃችን ያለው ደግሞ ይሄ ዮሐንስ የነገረህ ነው ማለት ነው። ይሄ የእናንተ የፈጠራ ስራ ዓለም አቀፍና ሀገር አቀፍ ሽልማቶችንም እያሸነፈ ይገኛል። የብዙ ሰዎችንም ሕይወት እየለወጠ ይገኛል። እዚህ ቦታ ከመድረሳችሁ በፊት ግን የራሱ ውጣ ውረድና ፈተና ያለው ይመስለኛል። ያልተለመደ ነገር ነው ይዛችሁ የመጣችሁት። በኃይል አማራጭነት የሚታሰቡ ንጥረ ነገሮችና ቁሳቁሶች አሉ። የቡናን ገለባ ግን እንደ ኃይል አማራጭነት ይዞ የመምጣቱ ሀሳብ አዲስም ነው እንግዳም ነው። የማሳመኑ ሂደት ምን አይነት ነገሮችን ፈጠረባችሁ? ያለውን ውጣ ውረድ እስቲ ዮሐንስ ጠቅልላ አድርገህ አስረዳን። ይህንን ወደ ተግባር በምናመጣበት ጊዜ ብዙ ቻሌንጆችን አጋጥመውናል። አንደኛው ቻሌንጃችን ምንድን ነው? ፕሮዳክቱን ሰዎች ማሳየት ያስፈልጋል። መጀመሪያ ሰዎች ይህን ሀሳብ እንዲቀበሉን፣ ይህን ሀሳብ እንዲያምኑበት ማሳየት ነበረብን። ስለዚህ ትልቁ ቻሌንጅ ነበር ለእኛ። ከዛም በኋላ ያንን ነገር ለመፍታት በተለያዩ አይነት ምርቶችን ውስጥን ነበረ ከተለያዩ ድርጅቶች ጋር ኤንጂዎች ጋር በመነጋገር ፕሮቶታይፕን በመስራት እና ያንን ፕሮዳክት ለማሳየት ችለን ነበረ። እና ሰዎችም ይሄን አይነት ሚንሶችን መጠቀም ፕሮዳክታቸውን ማሳየት ይኖርባቸዋል ብለን እናስባለን። እነዚህን ቻሌንጆች ግን ከሰዎች ጋር በመተባበር ከሰዎች ጋር ጥሩ ኮሚኒኬት በማድረግ ያንን ፕሮዳክት ማውጣት ያስፈልጋል። ምክንያቱም በተለያዩ ሴክተሮች ሰዎች ብዙ ዓይነት ችግሮች አሉባቸው። እነዚህን ችግሮች ደግሞ ወደ ተግባር አውጥተን ለሰዎች መፍትሄ መሆን መቻል አለብን ብዬ አስባለሁ። እና ጠንካራ መሆን ወደ ፕሮዳክት ነገሮችን መቀየር ያስፈልጋል። ጥሩ ኮሚኒኬት ማድረግ እና ኦፖርቹኒቲዎችን መጠቀም ሰዎች የሚጠበቅ ነው ብዬ አስባለሁ። ሁለት አይነት ስራዎችን ነው አሁን እየሰራችሁ ያላችሁት። በአንድ በኩል ይሄ አቅርቦ የመሸጡ የንግዱ ጉዳይ አለ። ሁለተኛው ደግሞ በርካታ ሰዓትና ትኩረት የሚፈልግ የፈጠራ ባለሙያነት፣ የመሐንዲስነት፣ የነዳፊነት ስራም ጎን ለጎን ትሄዳላችሁ። እንዴት ነው ይህንን አቻችላችሁ መሄድ የቻላችሁት? ሁለቱ ነገሮች እንዳይጋጩ ለማድረግ የምትሄዱበት ሂደት ምን ይመስላል? የሚለውን ሆሀ ጠቅለል አድርገን ገረን እኛ ሜካኒካል ኢንጂነሮች ነን እና እንደ ሜካኒካል ኢንጂነሮች የምናምነው ነገር አለ። ይህ ምንድን ነው? ቴክኖሎጂን ወደ ሀገር ማምጣት አለብን እና ደግሞ ሀገራችንን ወደፊት ለመሄድ በኛው በራሳችን አንዳ ነገሮችን ፈጥረን የራሳችን ችግሮች በራሳችን ፈጥተን ነው ወደፊት መሄድ ያለብን ብለን እናምናለን። እና እንደ ማንኛውም አይነት ነጋዴ አንድን ነገር ከውጭ አምጥተን ከዛ አባስተን የሆነ ምርት ለገበያ ማቅረብ ብቻ ሳይሆን እኛ ይሄን ነገር ሰራ ነው የሚለውን ነገር እንፈልገዋለን። እኛ ይሄ ማሽን ፔሌታይዝንግ መሽን የሚባለው ያው ከተለያዩ ፕሮዳክቶቻችን መካከል አንደኛው ኢትዮጵያ ውስጥ ማሽኑ ከዚህ በፊት ተሰርቶ እንግዲህ እኛ እናቅም የሚያቅሰው ካለ ሊያርመን ይችላል። ሁለተኛው ፕሮዳክታችን አለ። ከዚህ በፊት ማሽኑ ተሰርቶ ያውቃል ከዚህ በፊት። ነገር ግን ይሄ መጀመሪያው ተሰርቶ ያውቅም እና እኛ በዩኒቨርሲቲ ዲዛይን አድርገን የዩኒቨርሲቲ መምህራንና ኤክስፐርቶች ፈትነውት ይሄ ነገር ጥሩ ነው ብለው አፕሩቭ አድርገው ስህተታችንን አርመው ከዛ ደግሞ ታላላቆቻችን በዚህ ሙያ በሜካኒካል ኢንጂነሪንግ ሙያ ያሉ ሰዎች ደግሞ አስተያየት ሰጥተውበት ይሄን በዚህ አድርጉ ይሄን በዚህ አድርጉ ብለውን ፈትነውን። ከዛ ደግሞ ፕሮዳክቱን መሬት ላይ አውርደን ፕሮቶታይፕ ሰርተን ከዛ ደግሞ ማሽን ሰርተን ወደ ምርት መምጣት ይሄ ትልቅ ትልቅ ጆርኒ ነው ብለን እናስባለን። እንዳ እንደ ንግድ ብቻ ትርፍን ብቻ አይተንም ብለ አይደለም የምንሰራው ማለት ነው። እና ወደፊትም በዚህ ነው መቀጠል የምንፈልገው ለቀጣዩም ትውልድ ለቀጣዩም ለወጣቶቻችን ለታናናሾቻችንም ይህን ማሳየት ስለምንፈልግ ማለት ነው። ዮሐንስ ወደ አንተ ልመለስ። የአንድ ምርት ወይም የአንድ ፈጠራ ውጤት ብቃቱ የሚለካው በተጠቃሚዎች አይንና ሚዛን ነው ይባላል። የእናንተን እቃዎች፣ የእናንተን ምርቶች፣ የቴክኖሎጂ ውጤታችሁንም የተጠቀሙ ሰዎች ምን አይነት ምላሽ ሰጧችሁ እስካሁን ድረስ? ይሄ የእኛን አይነት ፕሮዳክቶች በጣም በርካታ ሰዎች ይፈልጉታል። ስለ ሀሳቡ በምናወራበት ጊዜ ራሱ ይህንን ፕሮዳክት በጣም ደስተኞች ናቸው። ምክንያቱም ብዙ ሰዎች በጭስ ምክንያት ይቸገራሉ። ክሰልን በመጠቀም ደግሞ ከፍተኛ ዋጋ ስለሚከፍሉ፣ በከተማ ላይ ደግሞ በጣም ስለማይገኝ ክሰል እና ማገዶ እንደ ልብ ስለማይገኝ ማለት ነው የመቸገር አይነት ባህሪ ያለ ንጽሕናው ንጹህነቱ ለብዙ ሰዎች ትልቅ ችግር ነው እና በተለይ ስቶቫችን ላይ ደግሞ ሰዎች በጣም በስንች ናቸው ክሊን ከመሆኑ አንጻር ማለት ነው። ከመለየታችን በፊት ስለመጪ የዘመን እቅዳችሁ ንገሩኝ። ለማስ ፕሮዳክሽን ወይም በብዛት ለማምረት የሚሆንንን ማሽን እየሰራን እያመረትን ያለ ነው ከቃሊቲ ባለው ወርክሾፕ ፓርትነር አገን በምንሰራበት እሱን አምርተን ጨርሰን ከዛ በኋላ አሁን ወደ ሙሉ ገበያ ለመግባት እናቅዳለን በአጭር በዛ በሁለት ወር እግዚአብሔር ከረዳን በሁለት ወር ውስጥ በቀጣዩ ዓመት መጀመሪያ ላይ እነዚህም እነዚህን ፕሮዳክቶች በስነስርዓት ወደ ገበያ ለማስገባት ነው ቅዳችን። ይህ አሁን እስካሁን ባገኘናቸው ሽልማቶች እና ከኤንጂኦ ባገኘነው ድጋፍ ነው እስካሁን ያለውን ርቀት መጓዝ የቻልነው በትልቁ ደግሞ ከዚህም ባደገ በትልቅ ፋብሪካ ሳይዝ መጠን ለመስራት በቀጣዩ ዓመት ላይ እቅዳችን ከኢንቨስተር ጋር ሊሆን ይችላል፣ ከባንኮች ጋር ሊሆን ይችላል። የፋይናንሲንግ ኦፖርቹኒቲ ካገኘን በትልቁ ለማምረት እና በብዛት ለመስራት እናስባለን። ሆህያት ብርሃኑና ዮሐንስ ኃይሌ ሀስኪ ስለተሰኘው አማራጭ የኃይል ምንጭን እያስተዋወቀ ስላለው ተቋማችሁ እና ተያያዥ ጉዳዮች ለአድማጮች ለተመልካቾች ስለነገራችሁልን በእጅጉ አመሰግናለሁ። መልካም እድል ይግጠማችሁ። ሌሎች ነገሮችን ሰርታችሁ ዳግም እንደምንገናኝ አስባለሁ። መልካም ምሽት ይሆንላችሁ። የእሁድ ምሽት ስርጭት ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አድማጩ እናት አፈር ለብላሽ እየተገላበጠና እየተንገዋለለ ሲመጣ ይዋለ እኔ እኔ በ1980ዎቹ ሰንበትን ከሚያስናፍቁ የራዲዮ ድራማዎች መካከል አንዱ ሸምጋይ ይሰኛል። የድራማው መሪ ገጸ ባህሪ አበየ ዘርጋው ፈጣሪ በመቶዎች የሚቆጠሩ የራዲዮና የቴሌቪዥን ድራማዎች ደራሲና አዘጋጅ ገጣሚም ነው ሰለሞን ዓለሙ፣ ከሰሞኑ ከዚህ ዓለም በሞት ተለይተዋል። ታሳ 6 1952 በአዲስ አበባ የተወለደው ሰለሞን ከሸምጋይ የራዲዮ ድራማ በፊትም ሆነ በኋላ ለአድማጮች እንዲሁም ለተመልካቾች ያቀረባቸው ስራዎች ከ500 በላይ የሚያደርሷቸው አውታሮች አሉ። ስራዎቹ በአምስት ቋንቋዎች ተተርጉመው ቀርበዋል። ከዳንኪራው ጀርባ፣ ፍራሽ ሜዳ፣ የሁለት ዓለም ሰዎች፣ ካል ጸዳል፣ ግርዶሽ፣ ገመዱ እያል ብንቀጥል ከ60 ዓመታት ብዙም ባልተሻገረው ዕድሜው የአበርክቶቱን ስፋት ጠቋሚ ይሆናሉ። የሰለሞኑን ኪናዊ አበርክቶትና ግላዊ መታወሻዎችን ለማነሳሳት ያህል በቀብሩ ማግስት የረጅም ጊዜ የሙያጋሩ ወደሆነው አንጋፋው የፊልምና የማስታወቂያ ባለሙያ ሰራዊት ፍቅሬ ስልክ መተናል። ሰለሞንን እንዲህ ገልጸዋል። ሰለሞን አለሙ እውነት ነው። እንግዲህ ለረጅም ዘመን ከ1981 ጀምሮ 81 82 ጀምሮ አብረን ነው። ጓደኛዬ ነበር፣ ሚዚየም ነበር። እንደገና ደግሞ አፍለኛ የቴያትር ቡድን አቋቁመን በጣም በርካታ ስራዎችን ሰርተናል። ሰለሞን የእውነት ጸሐፊ ነበረ። በእውነት ብዙ ማለት ይቻላል። ብዕሩ በጣም ቃላቶችን እንጃ ብቻ ነ አሁን ትንሽን እንትን ብዬ ነው። ኤኒዌይስ ሰለሞን ግን ፕሌይ ሲጽፍ ፕሌይ ነው የሚጽፈው። ካራክተሮችን በትክክል ያውቃቸዋል። ጸሐፊ ነው። በማህበራዊ ህይወቱም ጥሩ ነው የሚልህ ከእኛም ጋር ከሌላውም ጋር ከህብረተሰቡም ጋር ያለው፣ በቃ ጽሁፍ ብቻ ነው የሚጽፈው ሌላ ወደዛና ወደዚህ ሰራዊት፣ እንግዲህ አንተ በአመታት ውስጥ እጅግ ተጽዕኖ ፈጣሪ ከሆኑ የኢትዮጵያ ኪነጥበብ ሰዎች መካከል አንዱ ሆነሃል። ምናልባት በስራ ዘመናችሁ ሰለሞን በአንተ ላይ ያሳደረው መልካም የሚባለው ተጽዕኖ እንዴት ይገለጻል? አንተም ላይ ብቻ ሳይሆን በሌሎች በአፍለኛው የቲያትር ቡድን ውስጥ የነበሩትም ሊሆኑ ይችላሉ። ሌሎች የኪነ ጥበብ ሰዎች ላይ የእሱ ተጽዕኖ ምንኛ ይታይ ነበረ? በጣም ግሩም ነበር። በተለይ ምልህኛ በአፍለኛ ትያትር ብሎ አሁን እንግዲህ አፍለኛ ውስጥ የነበሩ ልጆች ሁሉም የተሻለ ምስ ያላቸው አንደኛ፣ በጣም በኛ ሙያዊ፣ በዚህ አርቱ ስነ ምግባር አሪፍ ዲስፕሊን እንዲሆነ ልጅ ነው ሰለሞን። እንደገና አብዬ ዘርጋውን የፈጠራቸው እሱ ነው፣ ሁሌ ይናገራለሁ። አክስቲና ጎቶች እንኳን በስነስርዓት አያቆኝም ነበር። አቢ ዘርጋው ናቸው ከኢትዮጵያ ሕዝብ ጋር ያስተዋወቁኝና እሳቸውን ካራክተር የጻፈ ነው እኔ ላይ ትልቅ ተጽዕኖዋል። ከዛ በኋላ እንግዲህ ደረጃ በደረጃ የሆነውን ነገር ያው ነው ነው። ከዛ ሲቀጥል ግን ለጠቅላላ ያፍለኝ አሁን እነ አዜ ወርቁ፣ እነ መሊ ተስፋዬ፣ እነ ድርበ ወርቁ፣ ሰይፎ እነ ምናምን ሁሉ ገና ወጣት በነበረን ጊዜ ነው አብረን የነበርነውና ሁሉም ላይ ትልቅ እንትን ያሳረፉ ያሳደረው ማለት ይቻላል። በተለየ እጃችንን ይዘው ከኢትዮጵያ ሕዝብ ጋር ያስተዋወቁ ነብይ ዘርጋውን ሸምጋይ በሚል ሬዲዮ ድራማ አጽፎ ያስተዋውቁናል። ከዛ ሲቀጥል እኛ የምንሰራቸውን ስራዎች ሁሉ እኛም የምንጽፈውን ሱ እያዘጋጀ ሱ የሚጽፈውን እኛ ያዘጋጀን አሁን ላለንበት አይ ቲንክ አሪፍ መሰረት ነው ብዬ ነው የማስበው። ሰለም አድናቂዎቹ ወዳጆቹ፣ ከህልፈቱ በኋላ በምን መልኩ ቢያስቡት ትወዳለህ ወይም ትፈልጋለህ? የትኞቹ ሥራዎቹ ለወደፊቱ ደምቀው ቢታዩ ወይንም ደግሞ ለተተክ ትውልድ ቢቀርቡ ትመኛለህ? እኔ ብዙ ስራዎች አሉ። ከዛ ውጭ ግን እንደው እኔ ስላለሁበት ስለሆነ አይደለም ግን አብዬ ዘርጋው መናገር ጤንነት ነው ብሎ ብዙ ኢትዮጵያውያን ሊወክሉ የሚችሉ ካራክተር ናቸው። በዙሪያቸው ያሉትም እሳቸው አሁን እንደውም ሀሳብ ሁሉ ነበረ፣ በፊልም ቢሰሩ ይሄኛው ጀኔሬሽን እንዲያውቃቸው እንደገና ደግሞ የሚያነሱት ሀሳብ መናገር ጤንነት ነው የሚሉ አዛውንት ነበሩ። ፈሪ ናቸው፣ ጀግና ናቸው፣ ሩህሮ ናቸው፣ ትንሽ ጨከን ይላሉ፣ ፖለቲካዊ ነካካሉ፣ ቁጡ ናቸው፣ እንዲ ናቸው። በጣም ባህሪያት ነው ያላቸው አብዬ ዘርጋውና እነሱ ቢሰሩ ከዛ ውጭ ደግሞ በተለይ የሰለሞን ግጥሞች ብዙ ሰው አሁን ግጥሞቹን በደንብ ያውቃቸው በሙሉ አፌ መናገር አልችልም። የሰለሞን ግጥሞች በጣም ጠንካሮች ናቸው። ግጥሞቹ ደግሞ ግጥሞቹ ለምሳሌ አሁን ቢታተሙ ግጥሞቹ የሆነ ስለመናገር በጣም ጠንካራ ግጥሞች ናቸው። በሳል ነው ቋንቋ በጣም ታፍ ነው እና እነሱ እነሱ አሁን ኢትዮጵያ ህዝብ ቢቀርብ እጅግ እጅግ እጅግ በጣም ደስ ይለኛል። እኔ በስራም በጓደኝነትም ለበርካታ ዓመታት ከሱ ጋር ቆይተሃል። የማትረሳቸው በርካታ ትዝታዎች ይኖራሉ ብዬ አስባለሁ። ከሙያ ጋር በተገናኘ ሰለሞንን ስታስበው ከሚመጡብህ የተወሰኑት ምስሎች መካከል አንድ ሁለቱን ገጠመኞች ብታካፍለን በሬዲዮ በምሰሩበት ባልታወቃችሁበት ዘመን ሊሆን ይችላል። ከዛ በኋላ ደግሞ የማስታወቂያ እና ሌሎች ዘርፎችን ከተቀላቀልክ በኋላም ሊሆን ይችላል። ሰለሞንን ማረሳው በጣም ብዙ ነገር ነው ያሉት። በጓደኝነት በጣም ብዙ ነገር አለ። ሙያዊ ነገሩ ሁልጊዜ ክፍል አለው። የሚጽፍበት ክፍል ሙዚቃ ይከፍታል። ያሴራወቀ በጣም አድናቂ ነው እንደ ሴምቲንግ ነው የሚደሱ ላይ እና እሱን ይከፍታል። ከዛ በኋላ ፍራሹ ላይ ቁጭ ብሎ ነው የምታገኘው። በወረቀት እና በእንትን መሀል ተከቦ ማለት ነው እና ቤቱ ስትሄድ ያ እንትን የወረቀቱ የክላሰሩ የምናምኑ ጥረናል። እሱ እሱ እንደተጠበቀ ሆኖ ግን በተለይ በጓደኝነት ግን ማረሰው በጣም ጓደኛ ከመሆናችን ተነሳ በወቅቱ የኢኮኖሚ አቅማችንም ያው የምታውቀው ነበር እና እሱ ዛሬ አስር ብር ከእናቱ ላይ ይዞ ከመጣ እሷን አጠፋፍተን ምናልባት ማታ ላይ ሀምሳ ሳንቲም ከጎደለች ስሙኒ ስሙኒ ዋን ተካፍለን ወደ ቤት እንገባለን። ጠዋት ደግሞ እኔ ተቀብዬ እመጣለሁ ከእናት ወይ ከአባቴ። እሷንም እንደዚሁ ነው የምናደርገው። ልድገመው ሁሌ የምለው ነገር ስለሆነ የእውነት ስለሆነ ምሳ ሰዓት አንዳንድ ጊዜ ቡና ቦተት ጠጥተን ምናላሳልፍበት ጊዜ አለ። አለበለዚያ ግን ሁለት ብር ከምናም እንደዚህ ነው ያዛ ጊዜ ነው የቀበሌ ክበብ ቀዩጥ መብላት ቆንጆ ቀዩጥ ቅልጥም ያለው እና በተራ በተራ ነው ቅልጥም የምንበላው። ናስለ ምክንያቱም አንዱን ቅልጥም አንዳንድ ቅልጥም ንበላ እንችልም አንድ ቀዩጥ መ ከዛ በኋላ ግን ቅልጥም ደግሞ ሱቻ አጥንቷን ውስጧን መምጠጥ ይወዳል እና የኔ ተራ ጊዜ ስጋዋን በእጄ ከላዋል ያበልቼ ያንን ሰጠዋለ። እሱ ተራ ጊዜ ሙሉን መገባል። እንዲህ አይነት ነገር ነበረን እና በቃ እስከምንገናኝ የምንነፋፈን ሰዎች ነን። እኔን ያየ ሰው ሰለሞን የታለ መገኛኛል፣ ያሳ ብዙ ጊዜ ማዘጋጃ ቤት ሰለሞንን ያየ ሰው ሰራዊት የታለ። በቃ ስባዲፎልት እንዳለ ሆኖ እንትን የሚለው ከዛ በኋላ ግን ህይወት ደግሞ የተለያየ መንገዱ ስልችን ወደዛ ወደዚህ ብትንትናችንን እናወጣችን ክበቡ ሁሉ በየራሱ መስመር፣ ግማሹ ውጭ አብዛኞቹ ውጭ ወጡ፣ የኛ ልጆች። እኛም ወደ ፊልሙ ወደ ማስታወቂያ ወደ ምናምኑ ነው ገባ። እንዲህ እንዲህ እያለን እንትን አለን። ዞሮ ዞሮ ግን አፍለኛው ግን ቤተሰብ ልክ እንደ ብሔራዊ ትድርና ፌሽካ ሲነፋ ሁሉ መሰባሰቡ ባዘንም በደስታ ነው አሁን ቤት ውስጥ ዝግጅት አዘጋጅተናል። ሴቶቹን እየጠበቅን ነው። በቃ ምንም አንድ አይነት እንትን ነበር። ኤኒዌይስ በጣም ያሳዝናል። ሰውል እውነት ለመናገር ለአድናቆቹ እና ለቤተሰቦቹ የምታስተላልፈው የመጨረሻ መልእክት ካለ እሱን ልቀበልና ልንለያይ። እኔ ለሁሉም አድናቂዎቹ ቤተሰቦቹ፣ በተለይ እናቱ በጣም ንሰብስፌ ሁላችንም እናት እናት ነበሩ። ለእሳቸው ለልጁ አንድ ልጅ ያለው ሰሎሞን አስራ ሰባት አመት ልጅ ለሱ ለልጁ መጽናናትን እመኛለሁ። ለወንድሞቹ ከዛ ውጭ ደግሞ ለአድናቂዎቹ ሰለሞን አልሞተም፣ በስራው ሕያው ነው። ነገ ተነገ ወዲያ ገና ብዙ የሚወጡ ነገሮች አሉ ብዬ ገምታለሁኝ። ስለዚህ እግዚአብሔር ያጽናችሁ ሁላችሁንም፣ እግዚአብሔር ያጽናን። ባይነ እጅግ በጣም አመሰግናለሁ። ሰራዊት ስለሰጠኝ እኔም በጣም አመሰግናለሁ። መልካም ምሽት ለእናንተ። የአንድ ልጅና የብዙ ዘመን አይሸራ ሥራዎች አባት ለሆነው ሰለሞን ዓለሙ ረቡዕ ሰኔ 22 2014 ዓ ም በብሔራዊ ቲያትር አድናቂዎቹ በተገኙበት የክብር ሽኝት ተደርጎለታል። ግብአተ መሬቱ ከቀኑ በስምንት ሰዓት በመንበረ ፀባዮት ቅድስተ ሥላሴ ካቴድራል ተፈጽሟል። ሰለሞን 62 ዓመቱ ነበረ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። መሰናደውን በመምራት እስካሁን ድረስ አብሬያችሁ ያመሸሁት ሀብታሙ ስዩም ነኝ። የዝግጅቱ ዋና አዘጋጅ ጽዮን ግርማ ናት። በሁሉም ስፍራዎች ባሉ መላ ባልደረቦቻችን ስም ልሰናበታችሁ። አብራችሁን ስለቆያችሁ በእጅጉ አመስጋኝ ነኝ። በሰላም ደሩ።